ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጠና ይስጥልን። እንደምን አመሻችሁ? ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የደቡብ ሱዳን አማጽያን በምስራቅ አፍሪካ ሀገሮች ማኅበር የቀረበውን የስልጣን መጋራት ስምምነት ውድቅ አድርገዋል ዝርዝሩን ይዘናል ሰሞኑን ኻርቱም ላይ የህዳሴ ግድብን የሚመለከት ስምምነት መፈረሙን የኢትዮጵያ መንግሥት አስታውቋል ዝርዝሩን ይዘናል በተጨማሪም በኢትዮጵያ የመገናኛ ብዙሃን ነጻነትን በተለይ ደግሞ በቅርቡ የታገዱ አምስት መጽሔቶችን የተመለከተ ዘገባ ያካተናል ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን እንደምናምሽታችኋል ዜና እናሰማለን አዲሱ አበበ ነኝ ደቡብ አፍሪካ የሚገኙት የሌሴቶ ጠቅላይ ሚኒስትር ቶማስ ታባኔ በቅርቡ አገራቸው ውስጥ ለተከሰተውና አንዳንዶች የመፈንቅለ መንግስት ሙከራ ላሎታ ለመረጋጋት አንድ የሰላም አስከባሪ ኃይል እንዲላክላቸው ጠየቁ። አንድ የጠቅላይ ሚኒስትሩ ረዳት እንዳስታወቁት ሚስተር ታባኔ ይህን ጥያቄ ያቀረቡት ዛሬ ሰኞ ፕሪቶሪያ ውስጥ ከደቡብ አፍሪካ የልማት ማህበረሰብ ወይም ሳድ ባለስልጣናት ጋር በተወያዩበት ወቅት ነው። ረዳታቸው ሳሙንያንኬ ሴኬሌ ለጋዜጠኞች ሲናገሩ አንድ ጣልቃ ገብ ኃይል ያስፈልጋል ብለዋል። አለመረጋጋቱ ባለፈው ቅዳሜ ሲጀመር ከባድ የተኩስ ድምፅ በዋና ከተማዋ ማሴሩ እንደተሰማና አንድ ወታደራዊ ኃይልም በከተማይቱ የሚገኙ የፖሊስ ጣቢያዎችን ጨምሮ የመንግሥት ሕንፃዎችን እንደተቆጣጠረ፣ የጠቅላይ ሚኒስትሩን መኖሪያ ቤትም እንደከበበ የዓይን ምስክሮች ተናግረዋል። ጠቅላይ ሚኒስትር ታባኔ ምክትላቸው ሚስተር ሜትሲንግ በዚህ አለመረጋጋት ውስጥ እጃቸው እንዳለበትና እርሳቸውን ለመገልበጥም እንደሚዶሉቱ ይጠረጥሯቸዋል። ሚስተር ታባኔ የሳደቅ ባለስልጣናት ሁኔታውን ለመሸምገል በሚጥሩበት በዛሬው የፕሪቶሪያ ስብሰባ ምክትል ጠቅላይ ሚኒስትሩም እንደተገኙ ታውቋል። የደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ ከሚስተር ታባኔና ከምክትላቸው ሚስተር ሜትሲንግ ጋር ይገናኛሉ ተብሎም ይጠበቃል። ጠቅላይ ሚኒስትር ታባኔ ሁኔታው የመፈንቅለ መንግስት ሙከራ ነው ቢሉም የጦር ኃይሉ ቃል አቀባይ ሻለቃ አንቶይ በትናንቱ ዕለት ሲናገሩ፣ ለዛሬ ከታቀደው ጸረ ሰላም ወይም ጸረ መንግስት ተቃውሞ ሰልፍ በፊት ወታደሩ አገሪቱን ለማረጋጋት እየሞከረ ነው ብለዋል። የኢቦላ በሽታ ይዞታል ተብሎ የተጠረጠረ ሰው ከህመሙ ነፃ መሆኑን የተረጋገጠ ነው ሲሉ ስዊድን የሚገኙ የጤና ባለስልጣናት አስታወቁ። ትናንት ይፋ የሆኑ ዘገባዎች እንዳመለከቱት በሽታው አለበት የተባለው ሰው ከኢቦላ ነጻ ወደሆነ ልዩ ጥበቃ አካባቢ ከተወሰደ ወዲያ ወደ ስዊድን ሆስፒታል ተልኮ ከዚያ በሽታው እንደሌለበት ተረጋግጧል። ኢቦላ ምስራቅ አፍሪካ ውስጥ በተለይም ጊኒ ምዕራብ አፍሪካ ውስጥ ይቅርታህ፣ በተለይም ጊኒ፣ ሴራሊዮንና ላይቤሪያ ውስጥ ከ1500 ሰዎች በላይ መግደሉ ይታወቃል። የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ ሩሲያ ግልጽ ወረራ እያካሄደችብኝ ነው ሲሉ ዛሬ ሰኞ ክስ አሰሙ። እነሆ ግልጽና ቀጥተኛ ወረራ ከጎረቤት አገር ተሰንዝሮብናል ያሉት ሚስተር ፖሮሼንኮ ግጭት በሚካሄድባት ምስራቅ የዩክራይን ክልል ያለው ሁኔታ ከቅርብ ቀናት ወዲህ ወደ አስከፊ ለውጥ ተቀይሯል ሲልም በፕሬዚዳንታዊ ድረ ገጽ ላይ የሰፈረው መልእክት አስተ አመልክቷል። በሰሜናዊ የኢራቅ ግዛት ለምትገኘው የሻየቷ ከተማ አሚሬሊ ሰብአዊ እርዳታ እየተሰጠ መሆኑን ባለሥልጣናት አስታወቁ። ትናንት እሁድ የዩናይትድ ስቴትስ ጦር የመጠጥ ውሃና ምግብ ከአየር የጣለ ሲሆን የዩናይትድ ስቴትስ መከላከያ ሚኒስቴር እንዳስታወቀውም በትናንት ሁለት አሚሬሊ አካባቢ የአየር ድብደባ አካሄዶ አንድ የእስላማዊውን አማጺ ቡድን ታንክ አውድሟል። ይህ በእንዲህ እንዳለ አክራሪው እስላማዊ ቡድን በኢራቅ አናሳዎች ላይ የሚያደርሰውን ጥቃትና ግድያ ለመከላከል ዓለም አቀፉ ማህበረሰብ እንዲተባበር የተባበሩት መንግስታት ድርጅት ጥሪ አቅርቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። በሶስት ሰዓት ዜናችን ደግሞ ሰፋ ካለ የዜናና ትንታኔ ጋር እንመለሳለን። ሰላም። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላልፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የምስራቅ አፍሪካ ሀገሮች ማህበር ኢጋድ መሪዎች ሳልቫኪርን በስልጣን የሚያቆይ የሽግግር መንግሥት ሐሳብ አቅርበዋል ያሉት የደቡብ ሱዳን ተቃዋሚዎች ይህንን ፈጽሞ እንደማይቀበሉት ገልጸዋል። የደቡብ ሱዳን መንግሥት ግን ሐሳቡን በመቀበል ፈርሟል። እስክንድር ፍሬው ተከታዩን ልኳል። የደቡብ ሱዳን ተፋላሚ ወገኖች ውዝግብ በአዲስ አበባ ከተካሄደው የኢጋድ አባል ሀገራት መሪዎች ስብሰባ በኋላም አልበረደም። በጉዳዩ ላይ ለመነጋገር በአዲስ አበባ አስቸኳይ ስብሰባ ያካሄዱት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል ሀገራት መሪዎች በደቡብ ሱዳን ስለሚቋቋመው የብሔራዊ አንድነት የሽግግር መንግስት ቅርጽና ተዋጽኦ ያዘጋጁትን ለሁለቱ ተፋላሚ ወገኖች አቅርበዋል። ይህ ሰነድ በደቡብ ሱዳን የሽግግር መንግስት ውስጥ ማን ምን ኃላፊነት እንደሚኖረው የሚያብራራ ነው። በዚህም መሰረት የአሁኑ ፕሬዝዳንት ሳልቫኪር ማያርዲት ለሁለት ዓመታት ከስድስት ወር በሚቆየው የሽግግር መንግስት ፕሬዝዳንት ይሆናሉ። በቀድሞው የሳልቫኪር ምክትል ሪያክ ማሻር የሚመሩት ተቃዋሚዎች ደግሞ ጠቅላይ ሚኒስትር ይመርጣሉ። ይህ ጠቅላይ ሚኒስትር ግን የሳልቫኪርን ይሁንታ ማግኘት አለበት። ረቂቅ ሰነዱ በደቡብ ሱዳን መንግስት የተፈረመ ሲሆን፣ ተቃዋሚዎቹ ግን በፍጹም አንቀበለውም ብለዋል። ስለዚሁ ያነጋገርኳቸው በአዲስ አበባ የሰላም ድርድር የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ሳልቫኪር እንዲቀጥል አንፈቅድም ብለዋል ሰነዱም ተቀባይነት ሊኖረው እንደማይችል አስረድተዋል። ይህ ሰነድ የሰላም ሂደቱን እንዴት እንደሚደግፍ አናውቅም። ይህ ትልቅ አደጋ ነው። ለዚህም ነው ሊቀመንበራችን ያልፈረሙት። ደግሞም አይፈርሙትም። እኛ የዚህ ስምምነት አካል አይደለንም። በእኛ ላይም ተፈጻሚነት አይኖረውም። ምክንያቱም አንድ ሰነድ በሁለቱም አካላት ላይ ተፈጻሚነት የሚኖረው የሁለቱም ሰነድ ሲሆን ነው። ድርድር አሸናፊም ተሸናፊም የለበትም። ሰነዱን አይተው ከሆነ የዩጋንዳ ውጤት ነው። ፕሬዚደንት ሙሴቬኒ ይመስሉኛል የቀረጹት። ሳልቫኪር የዕድሜ ልክ ፕሬዚደንት እንዲሆኑ በደቡብ ሱዳን ህዝብ ላይ ተጭነዋል። በሰነዱ መሠረት የሽግግር መንግሥቱን ይመራሉ፣ ማዋከብና መግደሉን ይቀጥላሉ ተጠያቂነት ሳይኖራቸውም የሀገሪቱን ሀብት ይዘርፋሉ። በእርግጠኝነትም ከሽግግር መንግስቱ በኋላ የሚካሄደውን ምርጫም ያጭበረብራሉ። የደቡብ ሱዳን መንግስት ዋነኛ ተደራዳሪ ኒያል ደንግ ኒያል ግን ረቂቅ ሰነዱ ያለቀለት አይደለም ሲሉ ተናግረዋል። ይልቁን እንደዚህ ቢሆንስ የሚሉ ሀሳቦችና የመፍትሄ ሀሳቦች የሰፈሩበት ነው ባይ ናቸው። ሚር ፕሪንሲፕልስ ዩ ዩ ካን እነዚህ መርሆዎች ብቻ ናቸው። አየህ ከዚህ ተነስተህ የስምምነት ሰነድ ለማዘጋጀት ልትጠቀምባቸው ትችላለህ። ወይም እንደ ስምምነት ለመድረስ ሌሎች መርሆዎችን እስከ ተጠቀምክ ድረስ ልትተዋቸውም ትችላለህ። የደቡብ ሱዳን ተቃዋሚዎች ከኢጋድ አደራዳሪዎች ጋር ያላቸው ልዩነት እየሰፋ መጥቷል። አደራዳሪዎቹና ኢጋድ ተቃዋሚዎቹ የተኩስ አቁም ስምምነቱን ወደ ተግባር የሚቀይረውን ሰነድ መፈረማቸውን ገልጸዋል። ተቃዋሚዎቹ ግን የለንበትም ብለዋል። አሁን ደግሞ በኢጋድ መሪዎች የቀረበውን ረቂቅ ሰነድ እንደማይቀበሉ አስታውቀዋል። ከዚህ በኋላ የሰላም ሂደቱን የሚያደናቅፍ የትኛውም ወገን በቸልታ እንደማይታለፍ የኢጋድ መሪዎች አስጠንቅቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭት እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። የኢትዮጵያ ባለሥልጣናት በቅርቡ አምስት የግል መጽሔቶችን አግደዋል። ያ በባለሥልጣናቱ የተወሰደ እርምጃ ግን ከሀገር ውጭ ያገኘው ትኩረት አነስተኛ ነው። የምሥራቅ አፍሪካዊቱ ሀገር የመገናኛ ብዙሃንን በማፈን የታወቀች ቢሆንም አንዳንድ ጉዳዮች ተጋነው ሲነገሩ፣ ሌሎች በቸልታ ይታለፋሉ። ባልደረባችን ማርተ ቫንደር ቮልፍ ከአዲስ አበባ ያጠናቀረችው ዘገባ አለ። ሰለሞን ክፍሌ ያቀርበዋል። በዚህ በያዝንወር ውስጥ አስራ ሁለት ጋዜጠኞችና አሳታሚዎች ሀገር ጥለው ወጥተዋል። ምክንያት መንግሥት መጽሔቶቻቸው እንዲዘጉ በማዘዙ ነው። ያ ሲሆን ደግሞ ዓለም አቀፉ መገናኛ ብዙሃን ስለ እነዚያ በፍቃዳቸው ከሀገር ስለ ኮበለሉ ጋዜጠኞችና የመጽሔት ባለንብረቶች የሰጠው ትኩረት አናሳ ነው። በንጽጽር የጋዜጠኛ እስክንድር ነጋ የአምደኛዋ ርዮት ዓለሙና አሁን በቅርቡ ደግሞ የዞን ዘጠኝ ጦማሪያን ጉዳይ ግን እንደ አልጀዚራ፣ ቢቢሲና ቮይስ ኦፍ አሜሪካ ባሉ ዓለም አቀፍ ሚዲያዎች ሽፋን ተሰጥቶታል። አንዳንድ ጉዳዮች ለምን ይበልጥ ትኩረት ማግኘት እንደቻሉ በከፊል መግለጽ ይቻላል ይላሉ የሲፒጄው፣ ማለትም የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅቱ ቶም ሮድስ የዞን ዘጠኙ የኢንተርኔት አምደኞችና እስክንድር ነጋን ጉዳይ በተመለከተ እነኚህ ጋዜጠኞችና አምደኞች በውጭ አገር በሚኖሩ ኢትዮጵያውያን ዘንድ በስፋት ይታወቃሉ። ያም ብቻም አይደለም፣ ብዛት ካላቸው ዓለም አቀፍ ጋዜጠኞች ጋር ይተዋወቃሉ፣ ድጋፍም አላቸው። አንዳንድ ባለ ጉዳዮች ግን እንደ አጋጣሚ ብዙም አይታወቁም። ፍርድ በመጠባበቅ ላይ ያለው የሰለሞን ከበደ ጉዳይ ለምሳሌ አንዱ ነው። በሽብር ወንጀል ክስ ስለ ተመሠረተባቸው የዞን ዘጠኝ ጦማርያንና ጋዜጠኞች እንደ አምነስቲ ኢንተርናሽናል ያሉ አርባ አንድ የሰብአዊ መብት ድርጅቶችና ሲፒጄ ባወጡት የጋራ መግለጫ ጋዜጠኞቹ እንዲፈቱ ጥሪ አቅርበዋል። የጦማርያውያኑና ጋዜጠኞቹ ጠበቃ አቶ አመሃ መኮንን እንደሚሉት የዓለም አቀፉ ትኩረት ውጤት የማምጣቱ ተስፋ በጣም አነስተኛ ነው። As we have the experience, there may be a chance to settle, uh, the matter out of court. ከዚህ ቀደም ባለን ልምድ መሰረት ጉዳዩ ከፍርድ ቤት ውጭ መፍትሄ የማግኘት እድል ሊኖረው ይችላል። ይህ መረጃ በጉዳዩ ላይ የሚደረጉ ውይይቶችና ግምገማዎች ተጠቃለው ሲቀርቡ እነዚህ የኢንተርኔት አምደኞችና ጋዜጠኞች ጉዳይ ሂደቱን ለማፋጠን ብሎም ስኬታማ ውጤት ለማምጣት ሊረዳ ይችላል። እስክንድር ነጋና ሪዮት ዓለሙ ሁለቱም ተይዘው ለእስር የተዳረጉት በሀገሪቱ አጨቃጫቂ የጸረ ሽብር ሕግ መሠረት ነው። እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም ሥራ ላይ የዋለው ያ የሀገሪቱ ሕግ ግልጽነት የጎደለው፣ ባለሥልጣናት መንግሥትን የሚተች ወይም የሚቃወም ማንኛውንም ዜጋ ይዘው ለማሰር የሚያስችላቸው መሣሪያ ነው። 18 ዓመት ሥራት የተፈረደበት እስክንድር ነጋ የ2012ን ዓለም አቀፉን የነፃነት የወርቅ ብዕር ሽልማት ያገኘ ጋዜጠኛ ሲሆን አምደኛዋ ርዮት ዓለሙ ደግሞ በ2013 የዩኔስኮን ማለትም የተባበሩት መንግሥታት የትምህርት፣ የሳይንስና ባህል ድርጅትን የዓለም የፕሬስ ነፃነት ሽልማት ማግኘቷ ይታወሳል። ሪዮት በቀን ለ20 ደቂቃዎች ያህል ብቻ ከወላጆቿ በቀር ማንንም ማየት አይፈቀድላትም። አባቷ አቶ ዓለሙ ጎቤቦ ታሳሪዋ ልጃቸው ከዓለም አቀፉ ሕብረተሰብ የምታገኘው ትኩረት ለሞራሏ ጥሩ ነው ይላሉ። ኢንተርናሽናል ሚዲያ ዓለም አቀፍ መገናኛ ብዙኃን የርእዮትን ቤተሰብም እያበረታታ ነው ርእዮትን ራሷንም ጭምር ርእዮት ለመናገር ነጻነትና ለፕሬስ ነጻነት በጥንካሬ የቆመች መሆኗን እንዲሁም በዚያ ምክንያት መሸለሟን ገልጾ የዜና ሽፋን ሲሰጣት ሁላችንንም ያስደስተናል። የኮሚቴ ቱ ፕሮቴክት ጀርናሊስት ማለትም የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅቱ ቶም ሮድስ ግን አንድ ጉዳይ በስፋት መነገሩ ሊያሳስብ ቢችልም ሕዝብ ስለ ጉዳዩ እንዲያውቅ ማድረጉ ደግሞ እጅግ ወሳኝ ነው ብለው እንደሚያምኑ ያስረዳሉ። እንደሚመስለኝ ሁለቱም ገንቢም አፍራሽም ውጤት አላቸው። በስኬታማነቱ ረገድ ዓለም አቀፉ ማህበረሰብና የኢትዮጵያን ፕሬስ አገሪቱ ውስጥ ምን እየተካሄደ እንደሆነ ማሳወቃችን ነው። በሌላ በኩል ደግሞ አንዳንድ ባለስልጣናት ፈጽሞ ትችት ስለማይወዱ ብቻ ጉዳዩን ሊያወሳስቡት መቻላቸው ነው። ሊበቀሉም ይችላሉ። አሁን ቅርብ ጊዜ የወጣ የዓለም የፕሬስ ነጻነት መመዘኛ ጥናት ኢትዮጵያ ከ180 ሀገሮች 143ኛ ደረጃ ላይ እንደምትገኝ አመልክቷል። የ2014 የሰብአዊ መብት ሪፖርት ደግሞ ኢትዮጵያ በዓለም ሀገራቸውን እየለቀቁ በብዛት ከሚሰደዱባቸው ሦስት አገሮች አንዷ ናት ብሏል። የዞን 9 ጦማሪያንና ጋዜጠኞች የፍርድ ሂደት በመጪው ዓመት ጥቅምት መግቢያ ላይ ይቀጥላል ተብሏል። ሱዳን ዋና ከተማ ሀርቱም ላይ ሰሞኑን በተካሄደው የኢትዮጵያ የሱዳንና የግብፅ የውሃና የመስኖ ሚኒስትሮች አራተኛ ዙር የምክክር ስብሰባ ላይ ግብፃውያኑ የቀድሞ አቋማቸውን አስተካክለው በመምጣታቸው ስምምነት ላይ ለመድረስ ተችሏል ሲሉ አንድ የኢትዮጵያ የውሃ የኢነርጂና የመስኖ ሚኒስትር ባለሥልጣን ለቪኦኤ ገልጸዋል። የሚኒስትሩ የወሰንና ወሰን ተሻጋሪ ወንዞች ዳይሬክትሬት ዋና ዲሬክተር የሆኑት አቶ ፈቃ አህመድ ነጋሽ ሰለሞን አባተ ትናንት ማምሻውን አነጋግሯቸው ነበር። እንዲህ ብለዋል። ይህ የታላቁ ኢትዮጵያ ህዳሴ ግድብ ግንባታ ሲጀመር ግብጽና ሱዳን በመረጃ እጥረት የተነሳ ስጋት እንደገባቸው በማሳወቃቸው የኢትዮጵያ መንግስት በራሷ አነሳሽነት ኢንተርናሽናል ኤክስፐርቶች ፓናል አቋቁሞ የግድቡን የጥናትና የዲዛይን ሰነዶች አስመርምሮ ከአንድ አመት ምርመራ በኋላ ያው የፓናሉ ሪፖርት መጥቷል። በፓናሉ ሪፖርት ላይ የተሰጡ ምክረ ሀሳቦች አሉ። በተለይ ከግድብና ዲዛይን ጋር የተያያዙት ለኢትዮጵያ መንግስት እንደተገበራቸው፣ ሌሎች ግን ሁለት ጥናቶች በተለይም የሃይድሮሎጂ ሲሚሌሽን ሞዴል እና የዚህ የወሰን ተሻጋሪ የአካባቢ ማህበራዊና ኢኮኖሚ ትንተና በጋራ ሶስቱ ሀገራት እንዲሰሩ እንደ ምክረ ሀሳብ ተሰጥተዋል። ይህንንም ምክረ ሀሳብ ለሶስቱ ሀገራት የተሰጡትም ማለትም ትምህርቱን ጥናቶች ለማስጠናት ማዕቀፍ መፈጠር አለበት እና ያንን ማዕቀፍ ለመፍጠር የሶስቱ ሀገራት የውሃ ጉዳይ ሚኒስትሮች ኖቬምበር አራት በመቀጠሉም ከዲሰምበር ስምንት እስከ ዘጠኝ ከዚያም ከጃንዋሪ አራት እስከ አምስት ሀያ አስራ አራት ካርቱም ላይ ተከታታይ ስብሰባዎችን አካሂደዋል። እነዚህ ሶስት ስብሰባዎች በኢትዮጵያ በኩል ማዕቀፉን በተመለከተ የቀረበው ሀሳብ በአብዛኛው ተቀባይነት ቢያገኝም በተወሰኑ ሶስት ጉዳዮች ላይ ግን ኢትዮጵያ በፍጹም የማትቀበላቸው ጉዳዮች ላይ ኢትዮጵያና ሱዳን በጋራ ያልተቀበሏቸው ጉዳዮች ነበሩ። እነዛ ጉዳዮች ላይ ስምምነት ሳይደርስ ቆይቶ ያው ለስምንት ወራት ያክል ተቋርጦ ነበረ ውይይቱ። እንግዲህ አሁን በቅርቡ በተፈጠሩ አመቺ ሁኔታዎች የተነሳ ወደ ውይይት ተመልሰን ያንን ከአሁን በፊት የተደረጉ ሶስት ስብሰባዎችን ከቆምበት የማስከተል ነበር እና አራተኛው የሶስትዮሽ ሚኒስትሮች ስብሰባ ነው ብሎ መውሰድ ስ ይቻላል። አሁን የተካሄደው ይሄ ስብሰባውን ሲካሄድ አራተኛው ዙር መሆኑ ነው። ግብጽ ያንን አንስታ የነበረችውን ጥያቄ ቀይራ ነው የመጣችው ወይስ እንደያዘች ነው የመጣችው? እንግዲህ ምንድነው ጉዳዩ ያው መነሻው በፊት ከቆምንበት ነበረ። በተደረገው ውይይት ግን ያው ለውጦች ነበሩ። በተለይ ከአሁን በፊት በነበረው አካሄድ ዴሊጌሽኑ ወይንም ደግሞ የልኡኩ መሪም ሆኑ የልኡካን አባላቶች ተመሳሳይ አቋም ይዘው በፍጹም አይሆንም በምን ስብሰባውን የማቆም እርምጃ ይወስዱ ነበረ። በአሁኑ ግን ልኡኩ መሪ መሰረታዊ አቋም ለውጥ ይዘው በመምጣታቸው በፊት ያልተስማማንባቸው ጉዳዮች ላይ በሙሉ ተስማምተን ነው የተለያየ ነው። የስብሰባውን መንፈስ በተለይ በልኡኩ መሪ አማካኝነት የተረጋጋ እንደሆነ የተሻለ መግባባት እንዲፈጠር ተደርጎ ነው የተለየውና ሙሉ በሙሉ እስካሁን በፊት በተለያየንባቸው ሀሳቦች ላይ ተስማምተ ነው የተለያየ ነው። ግብፅ አስተካክላ ከመጣችና ተስማምታችሁ ውይይቱን ከቀጠላችሁ እስካሁን ድረስ የሄድንበት አካሄድ ትክክል አልነበረም እናንተ ልክናችሁ ያሉበት መድረክ አለ ወይም አጋጣሚ። እኛ በስብሰባ ለስብሰባው ሂደት ብዙም ትኩረት አልሰጠን ነው። ዋናው ትኩረት የሰጠነው ውጤቱ ላይ ነው። እንግዲህ ውጤቱ ስምምነት ነው። በስብሰባው ላይ ስምምነት ላይ ደርሰናል። የተስማማነው ደግሞ በአብዛኛው ኢትዮጵያ ኖቬምበር ላይ ዘ የቀረበችው ሀሳብ በአብዛኛው ተቀባይነት አግኝተው ነው ያለፈው እና ውጤቱ ስምምነት በሀገራቶቹ መካከል መፍጠር ጥናቶቹ ተጠንቶ መከማመን መፍጠርና አብሮ መኖር ህዝባችን የሁድ የሶስት ሀገር ህዝቦች ይህ ጉዳይ በስምምነት እንዲኳጭ ይጠብቅ ስለነበረ ትኩረት የሰጠ ነው። ውጤቱ ላይ ስለነበረ ብዙም ትኩረት አልሰጠ ነው። ለሂደቱ የግብፅ መገናኛ ብዙሀን የመስኖ ሚኒስትሩን ዶክተር ሁሳም አልማጋዜን ጠቅሰው ሰሞኑን በዘገቧቸው ዘገባዎች ኢትዮጵያ በግድቧ ላይ ተጨማሪ ጥናቶችን እንዲታካሄድ የሚያሳስብ መልእክት ያለው ስምምነት ነው የተፈራረምነው ማለታቸውን ዘግበው ነበረ። ይሄ ምን ያህል ትክክል ነው? አንደኛ፣ ሁለተኛ የሚቋቋመው ወይም ደግሞ የዓለም አቀፉ የጥናት ውጤት የግብፅን ለኢትዮጵያ ህዳሴ ግድብ ግንባታ ይሁንታ መስጠትና አለመስጠት ይወስናል ብለው ነበረ። አክለውም እንዴት ነው የኢትዮጵያ ሀሳብ በዚህ ጉዳይ ላይ? እንግዲህ በመሬት ደረጃ በሀገራችን ውስጥ ያለውን የተፈጥሮ ሀብት ውሃንም ጨምሮ የመጠቀም ሉዓላዊ መብት አላት። ይህንን ሉዓላዊ መብቷን ተግባራዊ ስታደርግ ደግሞ ፍትሐዊ እና ምክንያታዊ በሆነ መንገድ፣ እንዲሁም በሌሎች የተፋሰሱ ተጋሪ ሀገራት ላይ ጉልህ ጉዳት በማያደርስ መልኩ እውነተኛ ትብብር ላይ የተመሰረተ ስራ ነው እየሰራን ያለ ነው። ይህን ግድብ የዛው አካል ነው። ይህንን ግድብ ለመገንባት በእውነቱ የማንንም የሁንታ የምንጠይቅበት ሁኔታ የለም። ግን በቀጠና ውስጥ ባለን ቀጠናዊ ኢኮኖሚ ትስስርን ለማምጣት ባለን ፍላጎት አገራቶች ይህ ግድብ ለሶስቱም አገራቶች ጥቅም በሚሰጥ መልኩ ነው ዚጋ የሚያደረግ ነው። ስለዚህ የማንንም የሁንታ የምንፈልግበት ሁኔታ የለም። ከዚ ውጪ ግድቡ ስጠና በግድቡ ዙሪያ በቂ ጥናት በቂ ጥናት በአለም አቀፍ ብዙዎች ነው የተጠናው። እነዚህ ጥናቶች ለአንድ አመት ያክል ለኢንተርናሽናል ኤክስፐርቶች የግብፅን፣ የሱዳንን፣ የኢትዮጵያን አራት አለም አቀፍ አማካሪዎች ባሉበት ተመርምረው በአብዛኛው ብቃታቸው የተጠበቀ መሆኑን አለም አቀፍ ደረጃ የጠበቁ መሆኑ ተመስክሯል። የምሽቱ የመጨረሻ ዘገባችን አዲስ አበባ በተካሄደ የአፍሪካ ነጋዴ ሴቶች ሴሚናር የተሳተፉ ኢትዮጵያውያን ከአቻዎቻቸው ጋር ለመናገድ የሚያስችሉ ግንኙነቶችን ማድረጋቸውን ገልጸዋል። ሴቶች በተመሳሳይ ችግርና ሁኔታ ውስጥ ካለፉ የጾታ አጋሮቻቸው ይበልጥ መማር እንደሚችሉ የገለጹት የኢትዮጵያ የኢንቨስትመንት ምክትል ዋና ዲሬክተር ወይዘሮ ልክ የለሽ አባይ ደግሞ እንደዚህ አይነቱ መድረክ የራሱ አስተዋጽኦ ያደርጋል ሲሉ ተናግረዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። በአዲስ አበባ የተካሄደው የአፍሪካ ነጋዴ ሴቶች መድረክ በተለይ የኢትዮጵያ የደቡብ አፍሪካና የደቡብ ሱዳን ሴቶች የተካፈሉበት ነው። የተዘጋጀው ደግሞ በፓን አፍሪካ የንግድና ኢንዱስትሪ ማህበራት ምክር ቤት ነው። ጥናታዊ ጽሁፎች፣ የአሰራር ተሞክሮዎችና ሴቶች የሚገጥሟቸው ችግሮች በመድረኩ ተዳሰዋል። መድረኩን በንግግር የከፈቱት የኢትዮጵያ ኢንቨስትመንት ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ልኬለሽ አባይ ሴት ነጋዴዎች ከወንዶች የተለዩ ችግሮች እንዳሉባቸው ገልጸዋል። ወይዘሮ ልኬለሽ ለቪኦኤ ሲናገሩም ይህንኑ አብራርተዋል። አሁን ሁሉም ወጣትም ሴትም ሌላውም የየራሱ የሆነ በሚፈልገው ነገር ላይ ልዩ ፍላጎት አለው። አሁን ወደ ሴቶቹ በምንመጣበት ጊዜ ቅድምም አንስተው ከነበረው ጥያቄ አንጻር ምን የተለየ ነገር አላቸው የሚለው ነገር እንደ አፍሪካ የምንወስደው እንደ ኢትዮጵያ ብንወስደው ሴቶች ቅድምም እንዳልኩት በፖለቲካውም ዙሪያ ሆነ በኢኮኖሚው ዙሪያ የዳበረ ልምድና ተሳትፎም ተጠቃሚነትም አልነበረንም። ስለዚህ ይህ በቢዝነስ ላይ ለየት ብሎ ሴቶች ለብቻቸው መወያየቱ በጣም አስፈላጊ ነው። ምክንያቱም ሴቶች፣ ሴት ባለሀብቶች፣ ሴት ነጋዴዎች፣ ሴት ኢንቨስተሮች በመሆናቸው ብቻ የሚገጥማቸው ለየት ያለ ሁኔታ ስላለ ማለት ነው። በመጀመሪያ ደረጃ ያው ቅድምም እንዳልኩት፣ ቀደም ሲል በኢኮኖሚው ዙሪያ ሴቶች ብዙ ተሳትፎ አልነበረንም። አብዛኛው የኢኮኖሚ አውታር ተይዞ የነበረው በወንዶች ነው። አሁን ነው በቅርብ ጊዜያቶች እየተበረታቱ ወደ ኢንቨስትመንቱም ወደ ንግዱም እየገቡ ያሉት። ስለዚህ የዳበረ የኢኮኖሚ የኢኮኖሚ አቅም የለም። የዳበረ ኢኮኖሚ አቅም በሌለበት ደግሞ ኢንቨስት ላድርግን ብትል ልነግድን ብትል ያው የሚገታህ ነገር አለ ማለት ነው። በሁለተኛ ደረጃ ወደ ስራው አሁን ስለሆነ እየገቡ ያሉት በቅርብ ጊዜ ስለሆነ ንግድን የመምራት ኢንቨስትመንትን የመምራት አቅሙ፣ ልምዱ፣ ተሞክሮ ራሱ የለም። በሶስተኛ ደረጃ ደግሞ የገንዘቡም የመምራቱም አቅም እንዳለ ሆነው ኢቭን የተሻለ ልምድም ከአንዷ አንዷ አንዲት ሴት ባለ ባለሀብት ከአንድ ወንድ ባለሀብት ከምታገኘው ልምድ ይልቅ ተመሳሳይ ከሆነችው ከሴቷ የምታገኘው ልምድ የበለጠ ይጠቅማታል። ምክንያቱም ቅድም ባልኳቸው ምክንያቶች ማለት ነው። ስለዚህ እነዚህን ችግሮች ሲጀምር ለመፍትሄ መሆን የሚቻለው ከመንግስታት ከሀገራት፣ ከወንዶች ሳይሆን ሴቶች በራሳችን የመፍትሄው አካል መሆን ስንችል ነው። ለዚህም ነው የዛሬው ውይይት ያስፈለገበት ምክንያት የሚመስለኝ እርስ በርስ በተለያዩ የአፍሪካ ሀገራት ውስጥ ያሉ ሴት ባለሀብቶች ተሞክሯቸውን፣ ድክመቶች ልጆቻቸውን ብቻ ሳይሆን ልምዶቻቸውን ያካበቷቸው ልምዶችን ንግድን፣ ኢንቨስትመንትን በመምራት ዙሪያ ያላቸውን ልምድ ሼር ያደርጋሉ። እንደገናም ደግሞ ያጋጠሟቸው ችግሮችም እንዴት እንደፈቷቸው ሼር የሚያድርጉበት ወይም የሚጋሩበት እድል ይኖራቸዋል። አንድ ላይ መሆን ደግሞ በጎ ተጽዕኖ ለማሳደርም ጠቃሚ ነው። እዚህ አዲስ አበባ ውስጥ ነው እየተካሄደ ያለው። አዲስ አበባ ደግሞ የአፍሪካ ሕብረትና ሌሎች የአፍሪካ አቀፍ የሆኑ ድርጅቶች መቀመጫ ናት። ስለዚህ እነዚህ ሴት ባለሀብቶች እዚህ በሚወያዩበት ጊዜ እዚህ የሚቀርቡ ፕሬዘንቴሽኖች ንግግር ች አንዳንድ የአቋም መግለጫ ካላቸው እነዚህ ሁሉ በየሀገራቱ ባሉ አመራሮች ላይ ወይም ባለድርሻ አካላት ላይ በጎ ተጽዕኖ ለማሳደርና ድጋፍም ለማግኘት እድሉ ይፈጥርላቸዋል የሚል እምነት ነው ያለኝ። በመድረኩ ላይ የተሳተፉ ኢትዮጵያውያን ነጋዴ ሴቶችም ከአፍሪካውያን አቻዎቻቸው ጋር የንግድ ልውውጥ ለማድረግ እድል እንደተፈጠረላቸው ተናግረዋል። የኢትዮጵያ ሴት ላኪዎች ማህበር ፕሬዝዳንት የሆኑትና በአብዛኛው በግብርና ላይ መሰማራታቸውን የገለጹት ወይዘሮ ሀዲያ መሀመድ ጎንጂ ከልምዳቸው ጭምር በመነሳት ችግሮቹን ለቪኦኤ አብራርተዋል። አክሴስ ቱ ፋይናንስ ላይ፣ ሌላ ሌላ ኤክስፖጀር ላይ፣ ኮንፊደንስ ላይ፣ ብዙ ብዙ ነገር ላይ ችግር ስላለ ለገንዘብ አቅርቦት ላይ ገንዘብ ለማግኘት ፋይናንስ ለማግኘት ለምሳሌ ማንም ጋራንትን ኮላቴራል ይፈልጋል። ኮላቴራል የወንዶች ነው። በብዙ ጊዜ ቤቶች የወንዶች ናቸው እና ልምድ የለም ደግሞ ባንኩም ሌሎቹ ፋይናንሰሮችም ብዙን ጊዜ በወንዶች ላይ ነው ሞር እምነት ያላቸው ግን አሁን ሲታይ በኤክስፔሪንስ ከብዝነስ ባለሁትም አለም ከሌሎቹም ጋር አሁን ሌሎቹም አገር በየቦታው መን ፋይናንስ ውስጥ አለሁኝ ስለምሰማ ጥሩ ከፋይ ጥሩ ቃል ጠባቂ ሴቶች ናቸው ፌል ብዙ ጊዜ ፌል አያደረጉም። ሴቶች ጥሩ ከፋይ ሲሉ ምን ማለት ነው? ውጤቱ ቶሎ ገንዘብ ካበደሯቸው ቶሎ ይመልሳሉ። አዎ ይመልሳሉ። ፌል አያደረጉም። ቃላቸውን ያከብራሉ እና ያንን ነገር ፍልፊት ያደርጋሉ። ለዚህ አሁን ኮንፊደንስ እየመጣ እያገኙ ሄዱ እና እነሱም ሌሎችም ፋይናንሰሮቹም እስካሁን ድረስ ሴት ሲሉ እንዴት ይሆናል የሚለውን ወደፊት ማድረግ ጀመሩ እና ሴቶች ደግሞ አፍሪካ ሀገር ውስጥ አንተዋወቀም፣ ኔትወርኪንግ የለም እና የአረቤላችሁም ምንም አሁን ለምሳሌ ለንደን ብትሄድ የጋና ፕሮደክት፣ የኢትዮጵያ ፕሮደክት ምናምን ታያለህ። ጋና ብትሄድ ወይ ደግሞ ኬንያ ብትሄድ ብዙ አታይም። ትንሽ ሰዎቹ በቦርደር እየሰረቁ የሚሄዱት ነው እንጂ ኦፊሻሊ እንደዚህ ትሬድ አናረግም። ስለዚህ ይሄ ሁሉ ሊንክ ቢኖር በደንብ አፍሪካ ከማንም ትልቅ ሀገር ትሆናለች። እና ሴቶቹም ደግሞ ተቃርበናል። አሁን ወደ ኋላ ልል አልፈልግም። አይደለንም ደግሞ ከወንዶች ሞር ኦር ሌስ እኩል እየሆን ነው፣ መብለጠ ምንፈልጉ በአዲስ አበባ የተዘጋጀው መድረክም ከወዲሁ ውጤት ማስገኘቱን ወይዘሮ ሀድያ ይናገራሉ። አሁን ሊንክ ብዝነስ ለማድረግ ይችላሉ። መረብ ይፈጥራሉ፣ ግንኙነት ይፈጥራሉ። ኔትወርኪ መረብ ይፈጥራሉ፣ አብሮ ይገናኛሉ። አሁን ራሱ ከሳውዝ አፍሪካ የዲተርጀንት ና የክሊኒንግ እቃ የጽዳት እቃዎች የጽዳት እቃዎች ለማምረት እዚህ አእምሮታችሁ እንድሰሩ ያንን እቃ እፈልጋለሁ ና ሰው ፈልጋለሁ አለች። ኦልሬዲ እኔ አሁን ኢትዮጵያ መን ኤክስፖርተር ራሶ እኔ መሆንኩ ሌላ ሰው ይሄን የሚፈልግ ጋር አገናኘት አለሁ፣ አድራሻ ውስጃ አለሁ። እና የጽዳት አላቂ እቃ በጣም ተፈላጊ ነው። ኢትዮጵያ 93 ሚሊዮን ያለበት ህዝብ ነው። ይሄ ነገር ከውጭ ከምናመጣ እዚህ ብናመርተው ብንሰራው በጣም ቆንጆ ነው። እስከዛ ድረስም ደግሞ በኤክስትራክት የሆነውን ጭማቂ የሆኑ እቃ አምጥተን እዚህ አባስተው ድሉት አድርጎ ማካፈልም ይቻላል። ከደቡብ አፍሪካና ከደቡብ ሱዳን የመጡ ተሳታፊዎችም ከልምድ ልውውጡ ተጠቃሚ መሆናቸውን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁ ዝግጅቶች ካሉ በድረገጻችን ቪኦኤ ኒውዝ ዶት ኮም አማሐሪክ አንድ ቃል ነው ቪኦኤ ኒውዝ ዶት ኮም አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉ። ከምሽቱ በሦስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራልን ኢሲያካ ባጋ በመሆን የምሰናበተው ሄኖክ ሰማእግዜር ነኝ። መልካም ምሽት። you uh -huh.